የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ በዛሬ ምሽት መሰናዷችን

ተኩሶ ተካሄደዋል። ወንደር ደግሞ አራትነቱን ወስደን ምክር አካሄደናል። በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያና ጥቃት የሚያወግዙ ሰላማዊ ሰልፎች ተደርገዋል። ይህን የሚመለከት ዘገባ ይደመጣል። ከቤት ንብረታቸው ዜጎችን ተፈናቅለዋል። እነዚህ ዜጎች ሁለት መቶ ሀምሳ ሦስት ሺህ ናቸው። እነዚህም በመሀል ሜዳ በእርግቢ መኮይ ሸዋሮ ቤትና ደብረብርሃን ከተማ ይገኛሉ። በሰሜን ሸዋ ታጣቂዎች ከፍተውታል በተባለ ጥቃት ለተፈናቀሉ ዜጎች ድጋፍ እየተደረገ መሆኑ ተሰምቷል። ተደርጓል። እሱን የተመለከተውም ዘገባ ይደመጣል። ሌሎች ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩም እመር አለው። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እናሰማችሁ። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴዎድሮስ አድሃኖም የዓለምን የኮቪድ-19 ክትባት አቅርቦት ለራሳቸው ብቻ የሚሰበስቡ ሀገሮችን አጥብቀው ነቅፈዋል። ዶክተር ቴዎድሮስ በቅርቡ በኒውዮርክ ታይምስ ጋዜጣ ላይ ባወጡ ጽሑፋቸው ክትባቱን ማግኘት ለሚቸግራቸው ሀገሮች ለማቅረብ በዓለም የጤና ድርጅት አሳሳቢነት በተቋቋመው በኮቫክስ አማካኝነት የሚደረገውን ጥረት ክትባት ለራስ ሀገር ብቻ መሰብሰብ ሲሉ በገለጹት አድራጎት ጥረቱ እየተዳከመ መሆኑን ገልጸዋል። በአሁኑ ወቅት በዓለም ላይ ጥቂት ከበርቴ ሀገሮች የሚመረቱ ክትባቶችን የበለጠ ዋጋ ለሚከፍላቸው ከሚሸጡ ኩባንያዎች ላይ ተቀራምተው በመግዛት የሚያግበሰብሱበት፣ ሌሎች ትርፍራፊዎችን የሚቃርሙበት ሁኔታ እየታየ ነው ብለዋል። አያይዘውም ወረርሽኙን ለመዋጋት መፍትሄው ቀላል ነው። ያም ማካፈል ወይንም አለማካፈል ከሁለቱ አንዱን የመምረጥ ጉዳይ ነው ሲሉ አሳስበዋል። አስከትለውም በዚህ ደግሞ የሚፈተነው ሳይንስ ወይንም የኢኮኖሚና የኢንዱስትሪ አቅም ሳይሆን የሚፈተነው ማንነታችን ነው ብለዋል። ህንድ ውስጥ የኮቪድ-19 ስርጭት በከፋ ሁኔታ ማሻቀቡን ቀጥሏል። ባለፈው 24 ሰዓታት ውስጥ 332730 አዲስ ተጋላጮች መገኘታቸውን እንዳስታውቃለች። በቀደመው ቀን ከተመዘገበው ከፍተኛው የአንድ ቀን የተጠቂዎች አሃዝ የበለጠ መሆኑም ታውቋል። በዋና ከተማዋ ኒው ደልሂ አምስት ሆስፒታሎች ለኮቪድ ህሙማን የሚያስፈልግ ኦክስጅን እንደጨረሱ ወይም እየጨረሱ እንደሆነም ተዘግቧል። የኦክስጅን እጥረቱ የከፋ ከመሆኑ የተነሳ የኒው ደልሂ ከፍተኛ ፍርድ ቤት መንግስት በየኢንዱስትሪ ያለውን አቅርቦት ወደ ሆስፒታሎች እንዲያዘዋውር ትእዛዝ ሰጥቷል። በጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ጥንቅር መሠረት የህንድ የኮሮና ቫይረስ ተጋላጮች ቁጥር ወደ 11 ሚሊዮን እየተቃረበ ነው። በዛሬው እለት በተከናወነው የቻድ ፕሬዚደንት ኢድሪስ ደቤ የቀብር ስነ ስርዓት ላይ የተናገሩት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ቻድን ማንም እንዲያስፈራራት አልፈቅድም ሲሉ አስገንዝበዋል። ኢድሪስ ደቤ በዚህ ሳምንት በሀገሪቱ ሰሜናዊ ክፍለ ግዛት ከአማጽያኑ ጋር የሚዋጉትን ወታደሮች በውጊያ ግንባር ተገኝተው በመጎብኘት ላይ ሳሉ ቆስለው ሕይወታቸው ማለፉ ይታወሳል። ቻድን ለቀጣዩ የአንድ ዓመት ከመንፈቅ ጊዜ የሚያስተዳድራት ወታደራዊ ምክር ቤት የተቋቋመ ሲሆን ምክር ቤቱን እንዲመሩ የሟቹ ፕሬዚደንት ልጅ ጀኔራል ማሐማ ዴቤን ሰይመዋቸዋል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አብራችሁን ስለሆናችሁም በእጅጉ እናመሰግናለን። ለማናቸውም አስተያየቶች ውጭ የማህበራዊ መገናኛ አውታሮቻችንን ይጠቀሙ። በፌስቡክና ትዊተር ላይ ቪኦኤ አምሃሪክ በሚለው መዳረሻ እንገኛለን። ወደ ቀዳሚው ዘገባ እንሻገር። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያውግዝ የተቃውሞ ሰልፍ ዛሬ በጎንደር ዩኒቨርሲቲ ተማሪዎች ተካሂደዋል። ይህ ሰልፍ በትናንትናው ዕለት በሺዎች የሚቆጠሩ የጎንደር ከተማ ነዋሪዎች ከተሳተፉበት የተቃውሞ ሰልፍ የቀጠለ ነው። ትናንት በጎንደር ከተማ የተቃውሞ ሰልፍ ያካሄዱት ነዋሪዎች በአማራ ደም የምትበለጽግ ሀገር እንዲኖረን አንፈልግም፣ አማራን መግደልና ማፈናቀል ይቁም የሚሉ መፈክሮችን ሲያሰሙ ተደምጠዋል። አስቴር ምስጋናው ዝርዝሩን ይዛለች። ሰሞኑን ለኢትዮጵያ ሰላም እንዲመጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተላለፈው አዋጅ መሰረት በጾምና በጸሎት ምሕላ ላይ በሰነበተችው ጎንደር ከተማ ትላንትና፣ ዛሬ ግድያ፣ ጥቃትና መፈናቀል እንዲቆም የሚጠይቁ የተቃውሞ ሰልፎች ተካሂደዋል። በተቃውሞ ሰልፎቹ የተሳተፈው የሶስተኛ ዓመት የዩኒቨርሲቲ ተማሪው አበባው ለተቃውሞ ሰልፉ አደባባይ የወጣበት ምክንያት ያስረዳል። አበባው ጌታውን ይባላለው። ሰልፍ የተወጣበት ዋና ዓላማ እንግዲህ ሰሞኑን ሰሞኑን ብቻ ሳይሆን በተከታታይ ሶስት ዓመታት በሶስት ዓመታት የሚደረገው ማና ደውሳይ ሞት ለመቃወም ነው። በተጨባጭ ሰልፍ የተወጣበት ዋና ምክንያት ምንም እንኳም ለተከታታይ ሶስት ዓመታት የአማራ ሞት ያሳዝንንም፣ ደግሞ በተለይም ሰሞኑን ወለጋ፣ እንዲሁም አጣዬ ሰሞኑን በተደረገው የአማራ ጭፍጨፋን አስመልክቶ እሱን ለመቃወም የተወጣ ሰልፍ ነው የተማሪዎች ሰልፉ ፍጹም ሰላማዊና የመንግስት አሰራርና የመንግስት ሰልተኝነቱን የሚያወግዝ ነበር። በተመሳሳይ በትናንትና እለት በሺዎቹ የሚቆጠሩ ሰዎች አደባባይ በወጡባት ጎንደር ከተማ በተካሄደው ሰልፍ ላይ በአማራ ህዝብ ላይ ብሄርን መሰረት ያደረገ ጥቃት ይቁም፣ በአማራ ደም የምትበለጽ ሀገር እንዲኖረን አንፈልግም፣ እኛ አማራዎች ከሁሉም የኢትዮጵያ ብሄር ብሄረሰቦች ጋር ወዳጆችነን የሚያጣሉን ጽንፈኛ ፖለቲከኞች ናቸው የሚሉና ሌሎች መፈክሮች

በሁሉም አካባቢዎች ከሆኑ ሰልፎች ተካሄደዋል። ጎንደር ደግሞ አራትነቱን ወስደን ዩኒሰር አካሄደናል። ምልክቶቻችን እኛ አማራ ህዝብ ላይ እየተደረገ ያሉ እንዲቆም። ሌላው የሰልፉ አስተባባሪ ወጣት አስማረ ጸጋው በአማራ ህዝብ ላይ እየደረሰ ያለውን ግድያና ጥቃት መንግስት ማስቆም እየቻለ አላስቆመም። ዜጎቹን ከጥቃት የመከላከል ኃላፊነት የመንግስት ሆኖ እያለ በአንጻሩ በሀገሪቱ ገዢ ፓርቲ መዋቅር ውስጥ ያሉ ጽንፈኛ አመለካከት ባላቸው ሰዎች ምክንያት በሚሰሩ አሻጥሮች በአማራ ህዝብ ላይ ተደጋጋሚ ጥቃት እየደረሰ ነው። ሰዎች እየተገደሉ እና ከመኖሪያ ቀያቸው እየተፈናቀሉ ነው ብሏል። የጎንደር ህዝብ ሰልፈኛ ጥያቄ በዋናነት መንግስት አማራን ደህንነት ሊጠብቅ አልቻለም። ህዝባችን ላይ እየተደረሰ ያለው መከራ በሙሉ መፈናቀል በቅርቡ በከሚሴ ባጣዬ በአካባቢው ላይ የተፈጸሙት በአማራው ላይ ዘር መሰረት አድርጎ ያነጣጠሩ ጥቃቶችን አውግዞ ነው ሰልፉ የወጣው። ሰልፉ ደግሞ ማረጋገጫዎችን እስከምናገኝ በተለያየ መንገድ እንቀጥላለን የሚል አቋም የተራመደበት ወጣቶቹ ጥቃቱን መከላከል አለመቻሉ አለመቻሉና ብዙ ቁጥር ያላቸው ሰዎች ሲሞቱና ከተሞች ሙሉ ለሙሉ ሲወድሙ ዝም ብሎ መታየቱ የተለያየ ጥርጣሬ ውስጥ እንድንገባ ያደርገናል በማለት ጠርጥረነዋል ያሉትን ፓርቲ በስም ጠርተው ይናገራሉ። በተጨማሪም ሰሞኑን ግድያና ጥቃት እንዲቆም የሚጠይቁ በአማራ ክልል በተለያዩ ከተሞች ከተካሄዱ ሰልፎች መካከል በአንደኛው ከተማ ላይ በታየና በማህበራዊ ሚዲያ ላይ በተሰራጨው አንድ መፈክር ላይ የተንጸባረቀው መልእክት አግባብነት የሌለው ነው ሲሉ አውግዘዋል። መልእክቱና ወንጀላው የአማራን ሕዝብ የማይወክል የጥቂት የፖለቲካ ኃይሎች ሀሳብ ነው ብለውታል። ከአስተባባሪዎቹ አንዱ ስለዚህ ጉዳይ ተከታዩም ብሏል። አጀንዳ ያላቸው አካላት እንደዚህ አይነት አጋጣሚዎች ውስጥ ሊንመጡ ይችላሉ። ወደፊትም በትግር ውስጥ ሌላ ትርጓሚ እንዲኖር የአማራ ሕዝብ ጥያቄ የጅምላ ጥያቄ አይደለም። ለዛ ነው ሕዝብ ይጥፋልኝ ሕዝብ ይፈናቀልል በሌላ በኩል ትላንት ሶስተኛ ቀኑን ይዞ የቆየውና መጀመሪያ ላይ ከነበረው ሰላማዊ ሁኔታ መልኩን ቀይሮ ወደ አመጽ ተሸጋግሮ የነበረው የባህር ዳር ከተማ የተቃውሞ እንቅስቃሴ ዛሬ ወደ ተረጋጋ ሁኔታ ተመልሷል። የባህር ዳር ከተማ ተቃውሞ ሲጀመር ፍጹም ሰላማዊ ነበር። ለተቃውሞ አደባባይ የወጡ በሺዎቹ የሚቆጠሩ ሰዎች ድምፃቸውን ሲያሰሙ የነበረው በሰልፍ ነበር። ነገር ግን ከትላንት በስቲያ እንቅስቃሴን በገደበ አድማ ተጀምሮ የንግድ ተቋማትንና መንገድ መዝጋት ተስተውሎ እንደነበር ገልጸዋል። ይህ ሁኔታ ትላንት ወደ ብጥብጥና ሁከት ተቀይሮ እንደዋለ ተስተውሏል። የአሜሪካ ድምፅ ያነጋገራቸው የአይን እማኝ ሰላማዊ የነበረው ሰልፍ ባልተገባ መንገድ ተጠልፎ ወደ ህውከት እንዲቀየር ተደርጓል ይላሉ ላይ የነበረ ሰልፍ ፍጹም ጸጥታ የሰፈረንበት እና ጥምጡም ምልክቶች ሲተላለፉበት የነበሩ የሚፈለገው ውጤትም ያመጣ ነው ብለን እናምናለን። የሰልፍ አስተባባሪ የምታያቸው በእንትንነት የሚታወቁም የሉም። የተከሰተውን እስኪ ይግለጹልኝ። እንግዲህ እርሶ ግጭት ከፖሊሶች ጋር ግጭት ተፈጥሯል። የቶክስ ድምጾች ተሰምተዋል። የአስለቃሽ ቂሎች የሰልፍ ድማ መበተኛ የጭስ ጥይቶች ተተኩሰዋል። እንደዛ ነው እና አንዳንድ በድርጅት ቦታዎች ላይም የደረሰ የአይነበት ጉዳት ያለ ይመስለኛል። በተያያዘ ዜና ዛሬ በባህር ዳር ከተማ ተዘዋውሬ እንደተመለከትኩት በከተማው ቀበሌ ዜሮ አራት ገበያ እየተባለ በሚጠራው ቦታ የሚገኙ ባንኮች፣ ሆቴሎች እና አንዳንድ የንግድ ተቋማት መስታወታቸው በድንጋይ ተሰብሯል። ሆኖም ትናንት የከተማው መተላለፊያ መንገድ ለመዝጋት ተደርድረው የነበሩ ድንጋዮች ተነስተዋል። የከተማው እንቅስቃሴ ወደ ነበረበት ተመልሷል ። የተዘጉ የንግድ ቤቶች ተከፍተዋል። እንዲሁም ከመደበኛ ጊዜ በተለየ ሁኔታ በርከት ያለ የጸጥታ አስከባሪዎች ቁጥር ለማስተዋል ችያለሁ። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ከቀናት በፊት በሰጠው መግለጫ አማራን ለማዳከም አሰፍስፈው የተነሱ ኃይሎች በተቃውሞ ሰልፉ ሰርገው በመግባት ብጥብጥ እንዲፈጠር ስለሚያደርግ ጥንቃቄ ማድረግ ይገባል ሲሉ አሳስበዋል። ሰልፉን በደንብ ጥንቃቄ መድረግ ያለበት እነዚህ የጠላት ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሀል ሀገር ላይ ብጥብጥ ፈጽመው ይህንን ሰልፍ ለማረጋጋት ልዩ ኃይል ሲባል ይህንን ለማረጋጋት የተጸጥታ መዋቅር ሲባል የአመራር ትኩረት ወደዚህ መምጣት አለበት ሲባል ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። በተጨባጭ ምሳሌ አነስቶ ለማሳየት ለምሳሌ፣ የአጣያ አካባቢ ያለው እንቅስቃሴ በተደራጀ መንገድ በቅንጅት ጠላቶቻችን ከአንድ ሳይድ ብቻ ሳይሆን በተደራጀ የፈጸሙት ነው። ጦርነቱን አማራ ክልል መሃል ላይ ማድረግ አለብን፣ እርስ በርሳቸው ማጋጨት አለብን የሚል የጠላት ፍላጎት አለ። ለዚህ ሰለባ እንዳንሆን መጠንቀቅ አለብን። አንዳንዶቹ የፖለቲካ ኃይሎችም ደግሞ ይህንን ሰልፍ የፖለቲካ መነገጃ ለማድረግ ወይም በዚህ ሰበብ አልፎ ፖለቲካቸውን ማሳለጥ የሚፈልጉ ኃይሎችም እንዳሉ መዘንጋት የለበትም። ይህ መታወቃለማ በባህር ዳር ከተማ በተፈጠረው ሁከት የጠፋውን የሰው ሕይወትና ይህንን ንብረት ውድመት በዝርዝር ለማወቅ ወደሚመለከተው አካል መረጃ ለማግኘት ያደረኩት ሙከራ ለጊዜው አልተሳካም። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። የፌዴራል የአደጋ ስጋት ስራ አመራር ኮሚሽን ሰሞኑን በሰሜን ሸዋ ዞን በተፈጠረው ግጭት ለተፈናቀሉት ዜጎች የነፍስ አድን እርዳታ መስጠቱን አስታውቀዋል። በክልሉ 11 ዞኖች ከሀገሪቱ የተለያዩ አካባቢዎች የተፈናቀሉ ከ600 ሺ በላይ ተፈናቃዮች ይገኛሉ ያለው ኮሚሽኑ ለሁሉም ድጋፍ እያደረግኩ ነው ብሏል። አዲስ ቸኮል ሰሞኑን በሰሜን ሸዋ ዞን ከመኖሪያቸው የተፈናቀሉ ከ253 ሺህ በላይ ለሚሆኑ የዞኑ ነዋሪዎች አስቸኳይ የምግብ ድጋፍ ማድረጉን ፌዴራል የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪዮኤ እንዳስታወቁት ኮሚሽኑ በጊዜያዊነት ፈጥኖ የሚደርስ ድጋፍ ሰጧል ብለዋል። በአማራ ክልል በሰሜን ሸዋ ዞን ኤፍራታ ግድም፣ አጣዬ፣ አንጾቅያ ቀበትና ሸዋ ሮቤ ከተማ በተፈጠረ ግጭት የንጹሀን ዜጎች ያው ህይወትም አልፏል፣ ከፍተኛ ንብረትም ወድሟል። ከቤት ንብረታቸው ዜጎችን ተፈናቅለዋል። እነዚህ ዜጎች ሁለት መቶ ሀምሳ ሶስት ሺህ ናቸው። እነዚህም በመሀል ሜዳ በእርግቢ መኮይ ሸዋሮ ቤትና ደብረ ብርሃን ከተማ ይገኛሉ። ይህን መረጃ ያገኘነውም ከክልሉ አደጋ ስጋት ስራ አመራር ኮሚሽን ነው። አስቀድመን ሚላክ ነው አለ አሁን በአካባቢው ማህበረሰብና በክልሉ እየተደረገ ካለው ድጋፍ በተጨማሪ ብሔራዊ አደጋ ስጋት አመራር ኮሚሽን ከአስራ አንድ በላይ ከባድ ተሽከርካሪዎችን በመመደብ በቦታው አምስት ሺህ ሰባ አምስት ኩንታል ምግብና አንድ ሺህ ሁለት መቶ ካርቶን የዱቄት ወተት ተፈናቃዮች ወደሚገኙበት ሸዋሮ ቤትና ደብረ ብርሃን ከተማ በማድረስ እንዲሰራጭ ተደርጓል የተደረገው ጊዜያዊ ድጋፍ ህጻናትን አጥቢ እናቶችና አረጋውያንን ግምት ውስጥ ያስገባ ነው ብሏል አቶ ደበበ በሌላ በኩል ከሰሜን ሸዋ ዞን ተፈናቃዮች በተጨማሪ በአማራ ክልል አንድ ዞኖች ለሚገኙና ከልዩ ልዩ ክልሎች በተለያየ ጊዜ ለተፈናቀሉ ሌሎች ስድስት 6000 ተፈናቃዮችም መደበኛ ድጋፍ እየተሰጠ ነው ብለዋል። ቀደም ሲል ባሉት ጊዜያት ከሀገራችን የተለያዩ አካባቢዎች የተፈናቀሉ ቁጥራቸው ከሺህ በላይ የሚሆኑ ወገኖች በክልሉ አንድ ዞኖች ውስጥ በጊዜያዊ መጠለያ በማህበረሰብ ውስጥ ይገኛሉ ቅድም ከገለጽኩ ለውጭ ማለት ነው። እነዚህም ወደ ቀያቸው እስኪመለሱ ድረስ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ከአጋር አካላት ጋር በመሆን ተፈናቃዮች አሁን በሚገኙበት ቦታ ያው አስፈላጊው ድጋፍ ይደረጋል። እነኚህ በአስራ አንድ የአማራ ክልል ዞኖች የሚገኙ ከስድስት መቶ ሺህ በላይ ተፈናቃዮች ወደ ቀያቸው እስኪመለሱና ከተመለሱም በኋላ እስኪቋቋሙ ድረስ ድጋፍ እንደሚደረግላቸው አቶ ደበበ ገልጸዋል። በተመሳሳይ በሰሜን ሸዋ ዞን ለተፈናቀሉትም ወደፊት በቁጥራቸው ልክ ድጋፍ ይደረጋል የሚሉት አቶ ደበበ በድጋፍ ማዕቀፉ ከምግብ ባሻገር ለተፈናቃዮች ጤናና ዋነክ ድጋፎች እንዲሁም ከቀያቸው ለለቀቁት የመመገቢያ፣ ማብሰያ መጠለያና የመሳሰሉት ቁሳቁሶች ድጋፍም ይካትታል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በምዕራብ ወለጋ ዞን ነጆ ወረዳ ውስጥ ወርቅ በባህላዊ ዘዴ በሚወጣበት ስፍራ ላይ ባለፈው ሰኞ በተከፈተ ተኩስ ሰዎች መገደላቸውን የወረዳው አስተዳዳሪ አቶ ተሌላ ተረፈ ለቪኦኤ ገልጸዋል። ቦታው ላይ እንደነበሩ የገለጹና የአይንማኝ መሆናቸውን የገለጹት ግለሰብ በተኩሱ ሶስት ሰዎች መገደላቸውንና ሌሎች ሶስት ሰዎች ደግሞ መቁሰላቸውን ጠቁመው ገዳዮቹን ግን እንደማያውቁ ተናግረዋል። ግድያውን የፈጸሙት ኦነግ ሸኔ ብለው የጠሯቸው ታጣቂዎች እንደሆኑ አስተዳዳሪው ቢገልጹም ኦሮሞ ነጻ አውጪ ጦር ነን የሚሉ ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውንም የገለጹት ቤልሲሱማ ጉታ ለቪኦኤ በሰጡት ቃል ክሱን አስተባብለዋል። ናኮር መልካ ዝርዝሩን ይዟል። የአይን እማኝ ነኝ ያሉና በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ግለሰብ ስለ ሁኔታው ለቪኦኤ ሲናገሩ ተኩሱ የተከፈተው ባለፈው ሰኞ ከቀኑ ዘጠኝ ሰዓት ገደማ በምዕራብ ወለጋ ዞን ነጆ ወረዳ ጉቴዲላ በሚባል ቀበሌ ውስጥ በሺዎች የሚቆጠሩ ሰዎች በባህላዊ ዘዴ ወርቅ በማውጣት እንደሚተዳደሩ በገለጹበት ስፍራ እንደነበር ገልጸዋል። ተኩሱ የተከፈተው የወረዳው አስተዳዳሪ እና ሌሎችም የወረዳው ባለስልጣናት ከወርቅ አውጪዎቹ ጋር ውይይት እያካሄዱ ሳለ እንደነበር እማኙ ጠቁመው፣ ወዲያው ሶስት ሰዎች መገደላቸውንና ሌሎች ሶስት ሰዎች ደግሞ መቁሰላቸውን አስረድተዋል። ከተለያዩ ቦታዎች ማለትም ከምስራቅ ሸዋ፣ ከምስራቅ ወለጋ፣ ከመንዲ እንዲሁም ከተለያዩ ቦታዎች መጥተው ወርቅ የሚያወጡ ሰዎች ነበሩ። ጠዋት ላይ ተኩስ ነበረ። ተኩሱን የከፈተው አይታወቅም። የወረዳው አስተዳዳሪና ጸጥታ ኃይሎች ሁኔታውን ሊያረጋጉ ወደ ቀበሌያችን መጡ። ተሰለፉ ሲሉም ህብረተሰቡ ስጋት ስለገባው ተሸበረ። በዚህ መሃል ቁሙ ብለው ፖሊሶች ወደ ላይ ተኮሱ። በኋላ ላይም ከዚህም ከዚያም ተኩስ ተከፈተ። በመሃልም ስድስት ሰዎች ተመቱ። ሶስት ሴቶች ሲገደሉ፣ ሶስት ሰዎች ደግሞ ቆስለዋል ብለዋል ሁኔታው መፈጠሩን የነጀ ወረዳ አስተዳዳሪ አቶ ተሊላ ተረፈ ለቪኦኤ በስልክ አረጋግጠዋል። ወርቅ በሕገ ወጥ መንገድ የሚያወጡ ያሏቸው ከሰባት ሺህ በላይ ሰዎች በአካባቢው እንደሚገኙ አስተዳዳሪው ጠቁመው ሰዎቹ አካባቢው ለቀው እንዲወጡ ከአምስት ጊዜ በላይ ተደጋጋሚ ውይይቶችን ማድረጋቸውን፣ ስራቸውን በህጋዊ መንገድ እንዲያከናውኑ እና በማህበር እንዲደራጁ ለማበረታታት ከሌሎች የመንግስት ኃላፊዎች ጋር ሆነው ለማወያየት መሄዳቸውን አመልክተዋል። ከአምስት ሺ በላይ የሚሆን ቁጥር ያለው ሰው ሰብስበው እያወያዩ ሳሉ ረብሻ መነሳቱን እና ሁኔታውን ለማረጋጋት የመንግስት የጸጥታ ኃይል በቦታው እንደነበር ገልጸዋል። ተፈነጥ ቃሚ ነገኛ በዚህ ጉዳይ መፍትሄ ለመስጠት ከጸጥታ ኃይሎች ጋር በመሆን በቦታው ተገኝተን በዚህ አይነት ሁኔታ ወርቅ ማውጣት ህገወጥ ስለመሆኑ እየተወያየን ከተሰበሰቡ ሰዎች መካከል ሽብር ፈጠሩ። ከተለያዩ ቦታዎችም ተኩስ ተከፈተ። የሆነ ክሸኔ ማለትም የጠላት ኃይል ሲተኩስ እንደነበር ከተሳታፊዎች መካከል ነግረውናል። ከተኩሱ በኋላ ስናይ ስድስት ሰዎች በጥይት ተመተው ነበር። ሶስቱ ሲሞቱ፣ ሶስቱ ደግሞ ሕክምና አግኝተዋል። በእኛ ጥርጣሬ ተኩሱን የፈጸመው የጠላት ኃይል ነው ብለዋል። ከውይይቱ በፊትም ጠዋት ላይ እነዚህ ታጣቂዎች ተኩስ ከፍተው ነበር ብለዋል የወረዳው አስተዳዳሪ። የጠዋቱን ተኩስ በተመለከተም ከተሰብሳቢዎቹ መካከል ለማረጋገጥ እንደቻለው ኦነግ ሸኔዎች የመንግስት አካል ከመጣባችሁ፣ የመንግስት አካል መጥቶ ሊነካችሁ አይችልም፣ ከመጣም እናንተ ሸሹ፣ እኛም እርምጃ እንወስድበታለን ብለው እነዚህ ታጣቂዎች እንደነገሯቸው ነግረውናል ብለዋል። የተገደሉ ሰዎች አስከሬኖች ቀብር መፈጸሙንና የቆሰሉትም በሕክምና ላይ መሆናቸውን አቶ ተሊላ ገልጸው በህጋዊም ሆነ ሕገወጥ መንገድ ወርቅ የሚያወጡ ሰዎችም ስፍራውን ለቀው መሄዳቸውን አስታውቀዋል። የነጅ ወረዳ አስተዳዳሪ ኦነግሸኔ በማለት ቅሬታ የቀረቡባቸው ራሳቸውን የኦሮሞ ነጻነት ጦር የሚሉ ታጣቂዎች የምዕራብ ዞን ቃል አቀባይ መሆናቸውን የገለጹና ቢሊሱም ማጎታ እንደሚባሉ ያሳወቁ ሰው ክሱን በማስተባበል ግድያውን አልፈጸምንም ብለዋል። የወረዳው መንግስት አስተዳደር ኦነግ ሸኔ ቢለንም እኛ የኦሮሞ ነጻነት ሰራዊት እንጂ ኦነግ ሸኔ አይደለንም። እንደ ኦሮሞ ነጻነት ሰራዊት በስፍራው የተፈጸመውን የአካባቢው ሰዎች ያውቃሉ። ግድያውን የፈጸሙት የወረዳው አስተዳደር እንዲሁም አስተዳደርና ጸጥታ የሚመሩት ኃይል ነው። ይህንን ደግሞ ገለልተኛ አካል እንዲያጣራ እንጠይቃለን። የኦሮሞ ነጻነት ሰራዊት ይህንን ግድያ አለመፈጸሙን ይገልጻል ብለዋል። በሌሎች ስፍራዎችም ተፈጸሙ የተባሉ የንጹሐን ሰዎችን ግድያ ቡድናቸው እንዳልፈጸመ አቶ ቢሊሱማ ገልጸዋል። የወረዳው አስተዳዳሪ እጅ ሰጥተው እንዲገቡ ለጠየቁትም ተከታዩን ምላሽ ሰጥተዋል። የዚህ መፍትሄ አጭር ነው የኦሮሞና በኢምፓይር ውስጥ የሚገኙ ህዝቦችን መብት አንቀጽ ሰላሳ ዘጠኝን ማረጋገጥ ነው ብለዋል። በምዕራብ ኦሮሚያ የተለያዩ ቦታዎች ለሚከሰቱ የሰብአዊ መብቶች ጥሰቶች መንግስትና ታጣቂዎቹ እርስ በርስ ሲወቃቀሱ ቆይተዋል። መንግስትም በታጣቂዎቹ ላይ እርምጃ እየወሰደ መሆኑን በተደጋጋሚ ይገልጻል። ለአሜሪካ ድምፅ ናኮር መልካ ካምቦ ኦስካር እጩ የሆነው ዘጋቢ ፊልም ሃንገር ዋርድ ወይንም የረሃብ ወረዳ ፊልም አዘጋጁና ባለሽልማቱ ስካይ ፊትስ ጄራልድ ግጭት በመሳቀላት በየመን ሆስፒታል ውስጥ ያሉ ዶክተሮችን ትግል ሰንደዋል። የፔኔሎፒ ፖልን ዘገባ ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች። የኦስካር እጩ የሆነው ስካይ ፊትስጄራልድ እጅግ በጣም ብዙ የመሳሪያ እጥረት ባለበትና ጦርነት ባወደመው በየመን የሕፃናት ሆስፒታል ውስጥ ያጋጠመውን ለአሜሪካ ድምፅ እንዲህ ሲል አጋርቷል። የጉዳዩን ጥልቀት የሚታወቀው ወደ ምንጩ በመጓዝ ነው። ወደ ሁኔታው ወደ ራሱ ማለት ነው። ለልጇ ምንም አይነት ምግብ የመግዛት አቅም ስለሌላት ልጇ በሕይወትና በሞት ጣር ውስጥ ያለችን እናት አነጋግሬያለሁ። ስካይ ፊትዝጄራልድ ሳዑዲ አረቢያ ወደ የመን የሚያልፈውን ድንበር በመዝጋቷ ምክንያት በተፈጠረው የቤንዚን እጥረት ሳቢያ የቤንዚን ጄኔሬተር የሚጠቀሙ ሆስፒታሎች ከፍተኛ ችግር ውስጥ ናቸው ይላል። So if you don't have diesel for those generators, ጄኔሬተሮቹ የሚነሱበት ምንም አይነት ቤንዚን ከሌለ ምን እንደሚፈጠር መገመት ይቻላል። መብራቱ ይጠፋል። ምግብ የሚቀመጡባቸው ማቀዝቀዚያዎች እንዲሁም ለምርመራ የተወሰዱ ደም የሚያስቀምጡበት ላቦራቶሪ ሁሉ መብራት ይጠፋል። ይሄ ማለት እነዚህን ሆስፒታሎችና ክሊኒኮችን የሚደግፉ የሕክምና ማዕከላት በሙሉ ይቆማሉ ማለት ነው። እጅግ በጣም አደገኛ የሆነ የምግብ እጥረትና ረሃብ ያለባቸው ጨቅላዎች ለማገገም የተለየ አልሚ ምግብ ይሻሉ። በሆስፒታሉ ታካሚ የሆነች የአስር ዓመቷ ኦሜማ አገግማለች። ሌሎች ግን አያገግሙም። የፊልም ባለሙያው ፊት ጄራልድ የሕክምና ባለሙያ ጥረት ባለበት በዚህ ሆስፒታል ውስጥ ለእነዚህ ህሙማን እንክብካቤ የሚያደርጉላቸው ቤተሰቦቻቸው መሆናቸውን ታዝቧል። ይሄ ደግሞ አንዳንዴ አሳዛኝ ፍጻሜ ይኖረዋል። ምክንያቱ ደግሞ ቤተሰቦች የሐኪሞቹን ትዕዛዝ በአግባቡ ባለመረዳታቸው ነው ይላል። ይሄ ደግሞ በችግሩ ላይ ሌላ ነገር ይደርባል። የምትወደው የልጅ ልጇን ለማገዝ የምትጥር አያት ለልጁ መሞት ሚና ልትጫወት ትችላለች። ሃንገርዋርድ ወይም የረሃብ ወረዳ የተሰኘው የፊትስ ጀራልድ ፊልም በሰብአዊ ቀውስ ዙሪያ የተሰራ ሶስተኛ ፊልሙ መሆኑንም ይናገራል። የመጀመሪያው ፊፍቲ ፊት ፍሮም ሲሪያ ወይም ከሶሪያ ሀምሳ ጫማ ርቀት የተሰኘው ፊልም በሶሪያ ግጭት ዙሪያ ያተኮረ ሲሆን፣ ሁለተኛው ደግሞ የህይወት ጀልባ ወይም ላይፍ ቦት የተሰኘው ከሊቢያ በፕላስቲክ ጀልባ ተጭኖ ሜዲትራኒያንን በሚያቋርጡ ስደተኞች ህይወት ላይ የሚያጠነጥን ነው። ፊሽ ጄራልድ ይሄ አዲስ ፊልሙ በየመን ባለው ረሃብ ላይ ግንዛቤን ይጨምራል የሚል የሚል ተስፋ አለው። ፊልሙ የሞራል ልዕልናን ለመመለስ እና ይሄን የማይታይ ጦርነት በግልጽ ለማሳየት ያለመ ነው። አሊያም በምዕራቡ ላለው ሰፊ ህዝብ ይበልጥ ግልጽ ለማድረግ ነው። አንድን አሜሪካዊ አምጥተሽ የመን የት ናት ያለችው ብትው ላያውቅ ይችላል። የአሜሪካ ህግ አውጪዎች የፕሬዝዳንት ጆ ባይደን አስተዳደር የተባበሩት መንግስታት ወደ ሀምሳ ሺህ የሚጠጉ ሰዎች በአሁኑ ሰዓት በረሃብ እንደሚገኙ ወዳሳወቁባት የመን የሚገቡ እቃዎችን ሳኡዲ አረቢያ ማገዷን እንድታቆም አሜሪካ በአስቸኳይ ጫና እንድታደርግ ጥሪ እያደረጉ ይገኛሉ። my cherry my cherry my እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ቆይተናል። የነገ ሰው ይበለን። መልካም ምሽት።